ይህ ጥቅምት 21 ቀን 2010 ዓ.ም በኤርትራ ዋና ከተማ አስመራ የተካሄደውን ተቃውሞ ያሳያል ተብሎ በማህበራዊ ድረገጾች ከተሰራጨ ቪዲዮ የተወሰደ ነው። መቀመጫቸውን በውጭ ሀገራት ባደረጉ ተቃዋሚዎችና የሰብአዊ መብት ተሟጋቾች ዘንድ በስፋት የተሰራጨው ምስል በተንቀሳቃሽ ስልክ የተቀረጸ ሲሆን ጥራቱም ደብዛዛ ነው። በቪዲዮ ምስሉ የተኩስ ድምፅ ከተሰማ በኋላ ከሽሯማ ፎቅ አጠገብ የተሰበሰቡ ሰዎች በደመነፍስ ጩኸት እያሰሙ ሲበታተኑ ያሳያል። ጉዳዩን በቅርበት ሲከታተሉ ከነበሩ መካከል መቀመጫቸውን በብሪታንያ ያደረጉት የሰብአዊ መብት ተሟጋች ሰላም ኪዳኔ አንዷ ናቸው። ተቃውሞ ሰልፉ እንግዲህ ሲነሳ የተነሳው ከትምህርት ቤቱ ነው። ከመሀል አስመራ ብዙ ርቀት ያለው የሚባል ቦታ አይደለም። ከአክሪያን የተነሳው ሰፈራቸው ነው። ትምህርት ቤታቸው ነው። ልጆቹ ከዛ ተነሳው ወደ መሀል ከተማ፣ ከመሀል ከተማ ደግሞ ሚኒስትሪ ኦፍ ኤጁኬሽን፣ ከሚኒስትሪ ኦፍ ኤጁኬሽን ወደ ፕሬዚደንት ቤት ጽህፈት ለመሄድ ነበር። ግን በተለያየ ምክንያት ያንን ለማድረግ አልተቻለም። ከዛ ወደ ሴንትራል ሞስክ ወይ ደግሞ ጃሚያ የምንለው ትልቁ መስጊድ ወደዛ በመሄድ አላማቸውን ገልጸው የአብረው የጸሎቱን ተካፍለው ወደ ሰፈራቸው ወደ አክሪያን የተመለሱት። ወደ አክሪያ በሚመለሱበት ጊዜ ግን ከመንግስት ሳይ ትልቁ ተቃውሞ የገጠማቸው እዛ ነው እንዳየነው ቪዲዮዎቹ እዛ ነው በጣም ብዙ ተኩስ የነበረው ትምህርት ቤት ውስጥ ነው የነበረው። የጀርመን ኤርትራ ማህበረሰብ ምክትል ሊቀመንበር ኡልሪሽ ኮፔል የአስመራው ተቃውሞ ሲጀመር እምባይሶራ ሆቴል ነበሩ። ኡልሪሽ ኮፔል በማህበራዊ ድረገጾች የተሰራጨው ቪዲዮ ከተቀረጸበትና ተኩስ ተከፍቶበታል ከተባለው አውራ ጎዳናም እምብዛም አራቁም። ከተቃዋሚዎች መካከል የተወሰኑት መታሰራቸውን ማረጋገጥ ይችላሉ። ነገር ግን በሰዎች ላይ ድንጋይ ወርውረዋል። የተሰራጨውን ቪዲዮ ፈትሸናል። በሆቴል የነበሩ ሰዎች ይህን ቪዲዮ እንዲያረጋግጡ ለማድረግ ሁለት ቀናት ወስዶብናል። በተሰራጨው ቪዲዮ ላይ ያለው ድምፅ ትክክለኛው አይደለም። ብዙ የቱክስ ድምፅና የትልልቅ የጦር መሳሪያ ድምፆች ገብቶበታል። የአውቶማቲክ የጦር መሳሪያ ድምፅ ገብቶበታል። በትክክል የቱክስ ድምፅ ነበር። በርካታ ተኩስ ነበር። ነገር ግን በአውቶማቲክ የጦር መሳሪያ እና በትልቅ የጦር መሳሪያ አልነበረም። ኦልሪሽ ኮፔል እንደሚሉት ለተቃውሞ አደባባይ የወጡ ሰዎች ድንጋይ በመወርወራቸው ፖሊስ ወደ ሰማይ ጥይት መተኮሱን ከዓይን እማኝ አረጋግጠዋል። ወደ ጀርመን ለመምጣት አውሮፕላን ስሳፈር በተቃውሞ ቦታ ምን እንደተፈጠረ የተመለከተች ወጣት አግኝቼ ነበር። እሷ እንደነገረችኝ አላዋኩበር ስሉ የነበሩ ወጣትና ጎልማሳ ተቃዋሚዎች በፖሊስ ላይ ድንጋይ ወርውረዋል። በዚህ ምክንያት ፖሊስ ለማስጠንቀቅ ወደ ሰማይ ተኩሷል። ከዚያ ሁሉም ነገር ሰላም ሆነ ስርዓትም ያዘ። የኤርትራ መንግስት የኢንፎርሜሽን ሚኒስቴር በድረገጹ ባሰፈረው ሐተታ በአስመራ ጎዳና የተፈጠረው ክስተት እዚህ ግባ የሚባል ባይሆንም ዓለም አቀፍ መገናኛ ብዙሃን አጋነውታል ብሏል። መቀመጫውን በኢትዮጵያ ያደረገው የቀይ ባህር አፋር ዴሞክራሲያዊ ድርጅት በተቃውሞው 28 ሰዎች መገደላቸውን ቢገልጥም እስካሁን በገለልተኛ ወገን አልተረጋገጠም። ሰብአዊ መብት ተሟጋቿ ሰላም ኪዳኔ እንደሚሉት ግን የአስመራው ኩነት በኤርትራ የሚሆን ከኤርትራ ውጭ ያሉ ዜጎችን አስቆጥቷል። ብዙ ሰዎች እንደታሰሩ፣ የታሰሩትም ሰዎች እንዳልተፈቱ፣ ታስረው ያሉትም ሰዎች ህጻናትና እናቶች ሳይቀር የመደብደብና እንዲሁም ሌላም ሌላም የማስፈራራት ነገር እየደረሰባቸው እንደሆነ እኔ የሰማነው። ከህዝቡ ሳይድ ደግሞ ተቃውሞውን ወይንም ደግሞ ለአክሪያ ላይ ለተሰለፉት ሰዎቹን ለታሰሩት ሰዎች ድጋፉን እንደሚቀጥል ያ ድጋፍ ደግሞ እንደማይቋረጥ ነው ደጋግሞ የሚገልጹልን። የሴከንድሪ ስኩል ተማሪዎች ሳይቀሩ የሼክ ሙሳን ፎቶግራፍ በቴሌፎኖቻቸው በመለዋወጥ እንዲሁም አታርጎ የተባሉትን ነገሮች ሁሉ እያደረጉ ተቃውሟቸውን እየቀጠሉ እንደሆነ የሰማ ነው። ያው እዚህ ዳያስፖራ ላይ ደግሞ በጣም ትልልቅ እንዲሁም ከዚህ በፊት ታይቶ የማይታወቅ ሊባሉ የሚችሉ ዴሞንስትሬሽኖች እየታዩ ነው።